Ja! ja, ja, ja, ja, ja, ja, ja. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ የገናን በዓል እያከበራችሁ ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። ዛሬ እንደተለመደው የሙዚቃ ቃና በውጭ ቋንቋዎች የተዜሙ ዘፈኖችን ያካተት አይደለም። ሁለት ድምፃውያንን እዚህ ስቱዲዮ ጋብዘን ሁለቱም ድምፃውያን ኢትዮጵያውያን ናቸው። የሙዚቃ ምርጫዎቻቸውን ወደ እናንተ አድርሰው መልካም የገና በዓል ይሁንላችሁ ይሉናል። በመጀመሪያ ግን ገና ምን ማለት ነው? ሊቃውንት እንደሚተረኩት ከሆነ ጌና የጽርዕ ቃል ነው። ጌኔዮ ካለው የጽርዕ ቃል የወጣ ሲሆን ልደት ማለት ነው። ብሔራውያን ሊቃውንትም ይህን ይዘው ገኒን ገኒኖት ካለው የግዕዝ ግስ ያወጡትና ንዑስ አንቀጽ አውጥተው ገናና የሆነ የክርስቶስ የልደት በዓል በማለት ይፈቱታል። በዛም ሆነ በዚህ ግን ልደት ማለት እንደሆነ ሊቃውንት ይመሰክራሉ። መጋቤ ሐዲስ ሮዳስ ታደሰ ናቸው። ስለ ገና በዓል ስያሜና ትርጓሜ ማብራሪያ ይሰጡኝ በስፋት አነጋግሬያቸዋለሁ። በነገው ምሽት ሙሉ ፕሮግራም ይቀርባል። በዛሬው ምሽት ግን የሙዚቃ ቃና ካሉት ሁለት እንግዶች መካከል አንዱን ላስቀድም። ድምፃዊ ደመረ ለገሰ መስመር ላይ አለ። ደመረ ደመረ ለገሰ በባህላዊ ዜማ በባህላዊ ዘፈኖችህ በጣም ትታወቃለህ በተለይ በዓል ሲመጣ በየቤቱ በየመንገዱ በየህንጻው በየሬዲዮ ላይ ዘፈኖችህ ይሰማሉ ና ዛሬ ለሙዚቃ ቃና አድማጮቻችን በአሜሪካ ድምጽ ሬዲዮ ዘወትር ቅዳሜ በሚተላለፈው የሙዚቃ ቃና ላይ በእርግጥ አድማጮቻችን እንደተለመደው የእንግሊዝኛ ዘፈኖችን ነበር እየመረጥን የምናስደምጣቸው። ዛሬ ግን በገና በዓል ላይ ስለምንገኝ ደመረን እዚህ ስቱዲዮ መስመር ላይ በስልክ እንግዲህ ሩቅ አገር ለሩቅ ስለምንገኝ መስመር ላይ እየጋበዝ ነው። ለዛ ነውና ደመረ እስቲ የእንኳን አደረሰ መልእክትህን ለአድማጮቻችን አስተላልፍልን። እንኳን አደረሳችሁ ለጌታችን መድኃኒታችን ኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ መላ ኢትዮጵያውያኖች ይላለሁ። እነሱ ነው ክዬ እንኳን አብሮ አደረሰን ብያለሁ። እንግዲህ አውደ ዓመት ሲመጣ ያው ደስ ይላል ሁሉ ነገር ድባቡ፣ ቄጠማው፣ ሁሉ ነገር ይታወስሻል የኩበቱ ሽታ እንግዲህ ስናድርግ ኢትዮጵያ ውስጥ ብዙ ባህሎች አሉ። እነሱን አክብረን ስናከብር አባቶቻችን ከእናቶቻችን ያየናቸው የተለያዩ ባህላቸው ባህሎቻችን ድባብ ያላቸው እና የሚያምሩ ናቸው። እኔም እንግዲህ በዚህ በዘፈን ዙሪያ ዘፈኑ የመነጨው ከበፊት ከምናያቸው እና ባህላችን ከሚያመነጫቸው የተለያዩ ባህሎች የመጣ ነገር ነው እና አውዳመት ሲመጣ ሁልጊዜ የእኛ ሙዚቃ በተለያዩ ሚዲያዎች ላይ ይሄዳሉ እና አውደ ዓመት የመጣ ስርዓት ነጋሪዎች ናቸው ብዬ ነው ማምነው። ና በጣም ደስ ይለኛል። እንዳልከው እንግዲህ በርካታ ትዝታዎች ናቸው። ሁልጊዜም በዓል ሲኖር የሚመጡት ዓመት ከአመት በዓል ስለሚኖር በየዓመቱ ያለፈውን ዓመት እንዴት እንዳከበርክ፣ ልጅ ሆነህ እንዴት እንዳከበርክ ሁሉም ትዝታ ይዘው የሚመጡ ናቸው። አንተ ዘፈኖችን ስትሰራ እንደዚህ አይነት ከቤተሰብ ጋር የተያያዙ ትዝታዎች ስረት አድገህ ነው የምትሰራው ወይስ እንደ ሌላው ዘፈን በስነ ስርዓት ግጥም፣ ዜማ ተብሎ ተገጥሞ ነው የሚሰራው። እንግዲህ እነዚህ ባህሎች ከየትም ማታመጫቸው በፈጠራ እና በብዙ በማሰብ የሚመጡ ነገሮች አይደሉም። በልጅነት እድሜያችን እያለን የምናያቸው የጥምቀቱን፣ የገናውን፣ የሩሩን፣ የሩር አጫዋቱን ያንን ከምናየው ላይ ተመስርተን ነው ልጽፋቸው የምችለውና ዜማውም በአንቺ ወዬ በአባት ሰል እየተባለ የተለያየ ቅኝቶችን እየተመረጠል አውደ አመት አውደ አመት ሊመስሉ የሚችሉ ዘፈኖችን እና ግጥሞችን ከነባራዊ ሁኔታ ላይ ነው። ሌላ ኬትም አይመጡም። የችቦ አበራሩን፣ የዶሮ ወጡን፣ የዳቦውን ሽታ እነዚህ እነዚህን ተሞርኩዞ ነው። ብዙ ጊዜ ግጥሞቻቸውን ስሰሚያቸው እነዚህን ነገር አንጸባርቀው ነው የሚያልፉት። ስለዚህ መሰረቱ ያው ባህሉና ኢትዮጵያዊነት ስሜት ያለው ነገር የምታገኘው በቃ ውረድ ብለሽ ከገጠርም ልጆች በመሆናችን መጠን ከተጥሪቷ ኢትዮጵያ ብዙ አይነት ባህላዊ ነገሮች እናያለን። የተለያዩ ብሄር ብሄረሰቦች ያሉበት ሀገር ነው። ስለዚህ አውደ አመት የሚመስሉ ነገሮች ብዙ አሉ በሀገራችን እና ከዛ ላይ ተመርኩዞ ነው የምንሰራው ማለት ነው። ዛሬ አንላቀቅም። የሙዚቃ ቃኔ አብረን ነው የምንሆነው። አድማጮቻችን እንደ ሙዚቃ የለም እንዴ እንዳይሉን አንድ ዘፈን ከራስህ በዓል በዓል የሚሸት ጋብዘንና፣ በድምፅ ነው ታዲያ። ላውዳመቱ ለክብረ በዓሉ በቸርነቱ ከቁጥር ሳትኮሉ በሰላም በጤና በፍቅር በደግታ እንኳን አደረሳችሁ

i now dame ጀመረ። እንግዲህ ይሄ ዘፈን በጣም ሁሉም ሰው በበዓል የሚያስታውሰው ደስ የሚል ዘፈን ነው። ገጠር አካባቢ ነው የተወለድኩት የሱን እናያለን ብለህ ጠቀስ አድርገሃል። እና እንደው የአንተን ልምድ ብንወስድ፣ እኔ ለምሳሌ ድሬዳዋ ነው ተወልጄ ያደኩት። ና ድሬዳዋ የተለየ የባህል ሳይሆን እንዲሁ በዓል ሲመጣ በጣም ተሰብስቦ አብሮ መብላት፣ ጎረቤት ከጎረቤት መጠራራት፣ እንጀራውም ተጋግሮ ዶሮም ተሰርቶ አብሮ መብላት ነው እንጂ ለየት ያለ የገና በዓል አከባበር አልነበረም፣ እኔ ተወልጄ ባደግኩበት ሰዓት። እንደ አንተ ተወልደ ያደግከው የት አካባቢ ነው? ምን አይነት የገና በዓል አከባበር ነው የነበረው? አሁ እንግዲህ እኔ ተወልጄ ያደግኩት ባሌ ክፍለ ሀገር አጋርፋ ወረዳ ውስጥ ነው ተወልጄ ያደግኩት፣ ከዛም አልፎ የገጠር ከተሞች አሉ። ጋለማ ሄበ ነው የሚባል አገር አለ። እኔ እዛን የተወለድኩት እንግዲህ ምንድን ነው እኛ ሀገር አውዳመቱ ሲደርስ፣ ገና ሲደርስ የገና ጨዋታ አለ። ገና ጨዋታ እንግዲህ እንደ አንድ ግሩፕ እንደ ኳስ ሜዳ አይነት ነገር ይፈጠርና ለጥ ያለ ሜዳ ላይ ግማሽ ወጣቶች በወድኛው ሳይድ፣ ግማሽ ወጣቶች በወዲያ ሳይድ የሆኑና እኛው ቀበሌ የወዲያኛው ቀበሌ ተብሎ ሩር ይሰራል። በስርአቱ የገና ዱላ ይሄ ቆልማማው ዱላ አለ እሱ ዳኛ ይኖረዋል። በዳኛ ማከል ይጀመራል። ያንን እንግዲህ ጎል አለው ግራና ቀኝ። ያሸነፈው ቡድን ሆይ ያለና እየዘፈነ የተለያየ ጭፈራዎችን እያደረገ ካሸነፈ አሸናፊ ቡድን እንደዛ እያደረገ ወደ መጣበት ቀበሌ የሚሄድበት ሁኔታ አለ። ያኛውም ተሸናፊውም ደግሞ እንደ ተሸናፊ ሆኖ በሁኔታዎች ተቆጭቶ ለሚቀጥለው አመት እልህና የተለያዩ ልጆችን አካቶ ለመጫወት ዝግጁ አድርገው በዛ ይለያያል። ይሄ ነው በኛ ጋር ያለው። እነዚህ ጨዋታዎች አሁን አሉ። ለምሳሌ አንተ ለልጆች ይሄንን ጨዋታ አሳይተሃል ወይም ይሄን ጨዋታ ያውቃሉ ልጆችህ? በጣም የሚገርም ጥያቄ ነው። እንግዲህ ለልጆቻችን ለማሳየት ያው በስዕል ካልሆነ በስተቀር እንደ ድሮ ያለውን ሙሉ ድባብ ለማሳየት በጣም አስቸጋሪ ነው። ብናሳይ ደስ ይለናል፣ ግን እንዳልኩሽ ይህንን ነገር በተግባርም ባይሆን በቲዮሪ በደንብ አሳይተን እና በተለያዩ ነገሮች ላይ መርኩዘን ለማስረዳት እንሞክራለን። ግን እንደዚህ ፕራክቲካሊ ለማሳየት በጣም አስቸጋሪ ነው። አዲስ አበባ እንደምታየው ሆያሆየ ራሱ ለመባል በቀን ሆያሆየ የሚባልበት ሀገር ነው። እኔም ማቀው በአደኩበት ቦታ ሆያሆየ እንኳን ሲባል በዘመን መለወጫ በመስቀል ጎረምሶች ማታ ነው፣ ከብቶች ካስገባም በኋላ ነው። እንደገና አሁን እዚህ አዲስ አበባ መጥተሽ ስታይ ደግሞ በቀን ሆያሆየ እየተባለ በየሰፈሩ የሚሄድበት ሁኔታ አለ። ሀሳቡ ነው እንጂ ያለው ብዙ ነገሮች የመበረዝ ነገር አለ። እንግዲህ በተቻለ መጠን እኛ የባህል ምንዘፍ ሰዎች የተለያየ ነገሮች ነገሮችን ለልጆቻችን አሳይተን ለማለት እንሞክራለን። ደመረ በጣም አመሰግናለሁ ከእኛ ጋር ቆይታ ስላደረግ። ስንሰነባበት ዝም ብለን አንሰነባበትም፣ አንድ ተጨማሪ የባህል ዘፈን የግዴታ እንደው የአውዳመት መሆን የለበትም። እንደው በጣም ደስ የሚለኝ ነው ዛሬ በገና በዓሉ ዋዜማ አድማጮቻችሁ ቢያደምጡት ደስ የሚለኝ ነው። የሚልትለውን ዘፈን ጋብዘንና እንሰነባበት። ይኸው እንደዚህ አድርጌን የዘፈንኩት እንደዚህ በድምጼ ነው ምጋብዛችሁ ብለን ንኮቱ ማለው ጋፈ ዘንበታ ማለው ጋፈ ማለው Galley toko lo lekananani, si ደመረን በጣም አመሰግናለሁ። አሁን ደግሞ መስመር ላይ አንድ ሌላ እንግዳ አለኝ። አስገኘው አሽኮ ወይም አሰጌ በሚል ቅጽል ስሙ ይታወቃል። በተለይ ደግሞ ዴንዴሾ በተሰኘው ዜማው እጅግ ተወዳጅነትን አግኝቶለታል። በምሽቱ ዝግጅት እሱም መስመር ላይ አለ። እንኳን አደረሰህ። የምንገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ስቱዲዮ ነው። የሙዚቃ ቃና ፕሮግራም ጊዜ ላይ ነው የምንገኘው። እንግዲህ በዓሉ እንዴት አለፈ? ዛሬ በጣም በጣም ደስ ነው የሚለው። እኔም ያው ድባቡን ለማየት ወጣ ብዬ ነበርና ስንቀሳቀስ ያጋጠመኝ በአጠቃላይ በእኔ ሙዚቃ ነው እየተዝናኑ ያሉትና ይሄ ለራስ ማዳላት አይሆንብህም። አስቁመውኛል። አስቁመው ከመኪና አውርደው በቃ በአንተ ሙዚቃ እየተዝናናን ነውና አትለፈን አሉኝ። ገብቼ ወዝወዝ ብዬ መልካም በዓል እንዲሆንላቸው ምኞቴን በመግለጽ ተሰናብቼ ነው አሁን ወደ ቤት የገባሁኝና ምንም ያለውን እውነታ ነው የነገርኩሽ። አላጣለሁ ደውለሽ ነበር ካልተሳሳትኩ፣ ከዚያ አስቀድመሽና ስራ ላይ መሆኔን ጓደኛ ይነግረሻል ና እዛው ፕሮግራም ላይ በነበርኩ ሰዓት ነው የደወልኩት። ምን ማለት ነው ግን እንደው ዴንዳሾ ትርጉሙ ምንድን ነው? የት አካባቢስ ባህል ነው? ዴንዳሾ ደቡብ ውስጥ ከሀምሳ ስድስት በላይ ብሔሮች አሉ። ከዛ ብሔሮች ውስጥ ጋሞ የሚባል ብሔር አለ። ጋሞ ጎፋ የሚባል ዞን አለ። እዛ ዞን ውስጥ ጋሞ ብሔር ነው ሙዚቃ ነው። ደስፒክ ኤሪያው አርባ ምንጭ ከተማ፣ ደራማሎ ወረዳ አካባቢ ሙዚቃ ነው። ስለ ፍቅር የተዘየመ ዜማ ነው። ስለ ፍቅር ነው። ገዳሞች አሉ እዛው አካባቢ ላይ ና አንድ አፍቃሪ ለፍቅረኛው በገዳሞች በተራሮች በወንዞች እየማለ ነው ፍቅሩን የሚገልጸው ና ያንን ይዘት የያዘ የባህል ዜማ ነው። ግጥሙና ዜማው እንዳለ ከባህል ነው ያመጣኸው ወይስ ግጥምና ዜማ ሰርተህለታል? አይ ግጥምና ዜማ የራሴ ነው። ግን የተጠቀምኳቸው ቃሎች እዛው በእውነተኛ ታሪክ የሚጠቀሙት ማለት እዚህ እየማልን ማርያምን፣ ገብርኤልን እንላለን እና ልክ እዛም በገብርኤል ምየልሻለሁ እና እወድሻለሁ ብሎ ነው ፍቅሩ የሚገልጸው። እና ገብርኤል ደግሞ እዛ አካባቢ ኤሊ ገብርኤል የሚባል አለ፣ በጣም የሚታወቅ ገዳም ነው። የኔ ሙዚቃ ላይ እሱ ገብርኤል እሱ ገዳም አለ። ሁለት ትላልቅ ወንዞች አሉ፣ በነዛ ወንዞች ይምላሉ፣ በተራሮች ይምላሉና ስሜት እንዲሰጠው ስለፈለግኩ እነዛን ነገሮች እየተጠቀምኩ ነው ግጥም የጻፍኩኝ። ግጥሙም ዜማ የራሴ ነው። እስቲ ዘፈኑን እናዳምጠው። ትችለዋለህ እንደ በድምጽ አሁን እዚህ ካለ ሙዚቃ ተጫዋት ብለህ እሺ በማለዋ ጫፖ እስድ በሳና ብቻ እንዲዘገረይ ጋኪ ደሶ ጋሳና ሄ ያኖ ደረ ኢትዮጵያ ፖ እስድ በሳና አጁ ታይዲዛይዜ ራዶም ምድብደስ ሽምፋና Mi design, Dai, mi chiama eri mi chiama Dai, mi chiama Dai, mi chiama Dai, mi chiama Dai, mi chiama Dai, mi Dai, mi ero ero ያው እንዳልኩት በጣም ደስ የሚል ዘፈን ነው። የራሱ ራሱ ዳንሶች፣ የዳንስ ምቶች አሉትና እነሱንም ዳንሶች እንደውም እየተለመዱ መጥተዋል። እነሱ ዳንሶች አያለሁ፣ አንዳንድ ዝግጅት ላይ ሰዎች ሲደንሷቸው። እንግዲህ እንዳልኩት የምንገኘው የገና በዓል ላይ ነውና እናንተ አካባቢ፣ አንተ በተወለድክበት አካባቢ ላይ ገናል እንዴት ነበር የምታከብሩት? እጅግ በጣም ጊዜ ተሰጥቶት የሚከበረው የመስቀል በዓል ነው ደቡብ ላይ ግን የገናን በዓልም ክርስቲያኖች ክርስትና እምነት ተከታዮች እጅግ በጣም በደመቀ መልኩ በቤተ ክርስቲያን አካባቢ የተለያዩ ፕሮግራሞችን በማዘጋጀት ነው የሚያከብሩት። ይከበራል በደንብ በጣም አመሰግናለሁ። እንግዲህ አሰጌ ዴንዴ ሾ በጀመር ነው በአንተው ዘፈን እንሰነባበት ሳ ያኑ Se deve s'amare, a due te desidera dommi te del sana. I hey, desire to be the champion. She design, me, she desires Ramadan she desires della, she desires eru. she desires me, she desires me, she desires serga de algo sucias y cada manca de manca sergoza manca o ferogatas nana gakano tsashe go yata suzas ole cotozumas manca nanis domba sages tas ya daradis tele caprelli ne catamis pense que paina en anada sades erogatas gore erogadu saudeta setane erogatas gore erogui saudeta setane Shella will lo badis, weh የተከበራችሁና የተወደዳችሁ አድማጮች ስትከታተሉት የነበረው ዋሽንግተን ዲሲ ከሚገኙ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሙዚቃ ቃና ፕሮግራማችንን ነው። ዛሬ የገና በዓል በመሆኑ አጠር ያሉ የገና በዓል የዜማ ምርጫዎችን አስደምጠናችኋል። ሳምንት ግን መደበኛውን ፕሮግራም ይዘን እንመለሳለን። ዛ አሁን ስሰናበታችሁ እንዲሁ አልሰናበታችሁም። ለኢትዮጵያዊና ለኤርትራውያን አድማጮቻችን እንዲሁም ለመላው የክርስትና እምነት ተከታዮች መልካም የገና በዓል በዓል እንዲሆን እየተመኘን ኤርትራዊቷ ድምፃዊት ሊዲያ ታረቀ አውደ አመት ስትል የተጫወተችውን ዜማ ጋብዤ ልሰናበታችሁ። ጽዮን ግርማ ነበርኩ አብሬያችሁ ያመሸውት በእኔ በኩል ደናደሩ መልካም የገና በዓል ይሁንላችሁ። በሰላምና በጤና ለሚቀጥለው ገና ያድርሰን፣ ያደርሳችሁ። መልካም በዓል لايت ساوت دي ا Beni sulu yara سيدي سيدي سيدي سيدي سيدي سيدي